በተለያዩ የአፍሪቃ ሀገራት ዘንድሮ በርካታ ምርጫዎች ይከናወናሉ። ለመጥቀስ ያህል ቻድ፣ መካከለኛው አፍሪቃ፣ ሶማሊያም ከተሳካ ሶማሊያ እንዲሁም ኡጋንዳም ምርጫ ይከናወናል። የኡጋንዳው ምናልባት ከሁለት ሳምንት በኋላ የሚከናወነው ምርጫ ማለት ነው። በአጠቃላይ ኡጋንዳ ውስጥ ያለው የምርጫ ድባብ ምን ይመስላል? እስቲ እሱን ግለጽ፣ ለመጀመሪያ አጠር አድርገህ። ዩጋንዳ እንግዲህ ፕሬዚዳንታዊ ምርጫ ስታካሄድ አሁን ለአራተኛ ጊዜ ነው የሚሆነው። በእርግጥ ብዝሃ ፓርቲ ከወጀች በኋላ ፉክክር ያለበት ምርጫ ያካሄደችው ለሦስተኛ ጊዜ ነው የሚሆነው እና የአሁኑ ምርጫ እጅግ በጣም ከፍተኛ የሆነ ፉክክር ያለበት እንደሚሆን ይገመታል። በዚህ ብሔራዊ ምርጫ ስምንት እጩዎች በዋናነት ይወዳደራሉ ግን ለፕሬዚዳንትነት የሚጠበቁትና ከፍተኛ ፉክክር ያደርጋሉ ተብሎ የሚታሰበው በዋናነት የገዢ ፓርቲ ናሽናል ሬዚስታንስ ሙቭመንት መሪ ፕሬዚዳንት ዮሪ ሙሴቨኒ፣ እንደዚሁ የዋናው ተቃዋሚ ፓርቲ ፎረም ፎር ዲሞክራሲ ቼንጅ መሪ የሆኑት ኢዛ ባሲጌ እና የቀድሞው የዮሪ ሙሴቨኒ አጋር እና ከፍተኛ ባለስልጣን የነበሩት አማማ መመንባዚ ናቸው። ከፍተኛ ፉክክር ያደርጋሉ ተብሎ የሚጠበቀው። ፋሲል እስኪ የኡጋንዳ የፕሬዝዳንታዊ ምርጫ ተፎካካሪዎችን ማንነትና አቅም እስኪ ትንሽ ዘርዘር አድርግልን። እንደሚታወቀው ፕሬዚዳንት ዮሪ ሙሴቨኒ በሀገሪቱ ከፍተኛ ስልጣን ላይ ከተቀመጡ ሰላሳ አመት ሞልቷቸዋል። አሁንም በተጨማሪ ጊዜ ለመግዛት ነው የሚፈልጉት። እሳቸው ማና የምርጫ አጀንዳ እያካሄዱ ያሉትን ልማት የበለጠ ለማስቀጠል፣ ከዛም በላይ ያለውን የሀገሪቱ ሰላምና ደህንነት እንደተጠበቀ ለማቆየት የሚል ነው ዋረን ኪዛ ቤሲጌ ደግሞ ያው እሳቸውም በዚህ በዩጋንዳ መከላከያ ሰራዊት ከፍተኛ መኮንን ነበሩ። በሁለት ሺ አንድ ሁለት ሺ ስድስት እና ሁለት ሺ አስራ አንድ ላይ ለፕሬዚዳንትነት ተወዳድረዋል ዮዌሪ ሙሴቬኒ ጋር እና ከፍተኛ ልምድ ያላቸው ተቃዋሚ ፖለቲከኛ ናቸው። እሳቸው መሰረታዊ ለውጥ ነው የሚፈልጉት እና አገሪቱ ወደ ዲሞክራሲያዊ ለውጥ መሸጋገር አለባት ብለ ያምናል። አማማ ምባባዚ ደግሞ አሁን በዩጋንዳ ስልጣን ላይ ባለው ገዥ ፓርቲ ናሽናል ሬዚስታንስ ሙቭመንት መስራች የነበሩ ናቸው። ከፍተኛ ስልጣን ላይ የነበሩ ናቸው። የፍትህ ሚኒስትር ነበሩ። የደህንነት ሚኒስትር ነበሩ። ከ ሁለት ሺ አስራ አንድ እስከ ሁለት ሺ አስራ አራት ደግሞ ጠቅላይ ሚኒስትር ሆነው አገልግለዋል። እንግዲህ እንደሚታወቀው በአፍሪቃ የተለያዩ ሀገራት የሚገኙ መሪዎች ለረዥም ጊዜያት ስልጣንን የሙጥኝ ሲሉ ይታያል። አንተም ቀደም ብለን እንደጠቀስከው የዩጋንዳው ፕሬዚዳንት ዮሪ ሙሴቬኒ ከሰላሳ አመት በላይ ይዘልቃሉ ማለት ነው። አሁን ከተመረጡ በድጋሚ ስልጣናቸውንም ማራዘም ይፈልጋሉ ነው የሚባለው። በዚህ መሀል የአፍሪካ መሪዎች ተቃዋሚዎችን መላወሻ ሲያሳጡ ነው የሚታየው። በተለይ ምርጫ ሲደርስ ማለት ነው። ባለፈው እሁድ ኡጋንዳ ውስጥ ጄኔራል ዴቪድ ሴጁሳ በቁጥጥር ስር መዋላቸው ተጠቅሷል እና አንዳንድ ተንታኞች የፕሬዚዳንት ዌሪ ሙሴቬኒ መንግስት የተቃዋሚዎችን ልሳን ለመዝጋት ነው ይህን ያደረገው ይላሉ። በእርግጥ ጄኔራሉ ምን አድርገው ነው የታሰሩት? የሰብአዊ መብት ድርጅቶች በተለይ ሙሴቬኒን እየተቻቸው ነው የሚገኘው። ለምርጫ ራሳቸውን እና የሀገሪቱን ሀብት ለራሳቸው ጥቅም በሚያመች መልኩ እየተጠቀሙበት ነው ያሉት የሚባለው። በተለይ የጸጥታና የደህንነት ክፍሉን ተፎካካሪያቸውንና ተቻቸውን ለማፈን ትልቅ እርምጃ እንዲወስድ እያደረጉ ነው ነው የሚባለው። እና ጀኔራል ዴቪድ ሲጉሳንም ባለፈው እሁድ ማሰራቸውን አስታውቀዋል። የዩጋንዳ ኤምቲቪ እና ጀኔራል ዴቪድ ሰዱሳ የሚታወቁት ፕሬዚዳንት ሙሴቬኒን በመተቸት ነው። ከዚህ በፊት በሁለት ሺ አስራ ሶስት ሙሴቬኒ ለልጃቸው ስልጣን አሳልፈው ለመስጠት ማቀዳቸውን ተከትሎ የሚተችተው ነበረ። ተቃውሞውም ወደ ለንደን ሄደው ትልቅ የተቃውሞ ድርጅት አቋቁመው ነበረ። በሁለት ሺ አስራ አራት ላይ ነው ተመልሰው ከእንደገና የታረቁት። ነገር ግን አሁንም የዩጋንዳ መንግስት ዲሞክራሲያዊ አይደለም የሚል ትችት በማቅረባቸው ምክንያት ነው የታሰሩት። ትናንትና ከሰዓት በኋላ የዩጋንዳ የ ፍርድ ቤት ቀርበው ነበረ። የቀረበባቸው ክስ ያለ ፍቃድ በተደጋጋሚ ከስራ ይቀራሉ፣ ከዛ በተጨማሪ ከዩጋንዳ ሕገ መንግስት ከሚፈቅደው ውጭ ወታደር ሆነው ግን ፖለቲካዊ ጉዳዮች ላይ ተሳትፈዋል የሚል ነው። ሁለቱንም ክሳቸውን አስተባብለዋል። ነገር ግን ከስድስት ቀን በኋላ ለፌብራሪ ዘጠኝ ቀጠሮ ተሰጥቷቸዋል። መጀመሪያ ታስረው የነበረው በሀገሪቱ ወታደራዊ ካምፕ ነበረ። አሁን ደግሞ ከፍተኛ ጥበቃ ወደሚደረግለት ሉዜራ የሚባል እስር ቤት ተላልፈው ታስረዋል። አድማጮች በኡጋንዳ በቅርቡ ሊከናወ ጎን ስለታቀደው የዩጋንዳ ፕሬዝዳንታዊ ምርጫና ድባቡ ምን እንደሚመስል ከናይሮቢው ተባባሪያችን ፋሲል ግርማ ጋር ያደረግነው ቃለመጠይቅ ነበር። ፋሲል ለሰጠ ማብራሪያ ከልብ አመሰግናለሁ። እግዜር ስጥልኝ። እኔም አመሰግናለሁ።